እኔ እስካለፈው ስምንት ዓመት ድረስ በአዲስ አበባ ዩኒቨርሲቲ በሕክምና ፋኩልቲ በዲፓርትመንት ኦፍ ኢንተርናል ሜዲስን ውስጥ አባልነት ከዛም የሳምባ ሕክምና ክፍል ኃላፊ መሆኜ በፕሮፌሰርነት ደረጃ ሳገለግል ነበር። ከዛ በኋላ ደግሞ አሁን በግሌ ሌላ የሚባል ሆስፒታል ውስጥ ከፍቼ አገልግሎት በመስጠት ላይ ይገኛሉ። አሰፋ ጄጃው እባላለሁ። የቸስት የጽኑ ህሙማን ህክምናና የስሊፕ ዲስኦርደርስ ህክምና ስፔሻሊስት ነኝ። አሁን የምሰራው በሮክቪል ኢንተርናል ሜዲሲን ውስጥ ዲሬክተርና ፓርትነር ሆኜ ነው። ከዚህ በፊት በሰበርባን ሆስፒታል የጆንስ ሆፕኪንስ ዩኒቨርሲቲ የቸስት ህክምና ክፍል ኃላፊ ነው የሰራሁት። አመሰግናለሁ። እንግዶቼ ዶክተር አሰፋ ጂጃው፣ ዶክተር ጌታቸው አድራይ፣ ዛሬ ይህን ቃለ ምልልስ የምናካሄድበት አጋጣሚ በኢትዮጵያ የዘመናዊ ህክምና ዘርፍ የሙያው አባት ለመባል የሚችሉ የሁለታችሁም መምህር የነበሩ ፕሮፌሰር እደ ማርያም ጸጋ ከትላንት በስቲያ ከዚህ ዓለም በሞት ተለይተዋል። የእኚህን ታላቅ የህክምና ሰው ማንነት የሙያ አስተዋጽኦቻቸውን ጨምረን ባጭሩ እንወያያለን። ይህን የሐዘን ዜና ከሰማችሁበት እንነሳ። ዶክተር አሰፋ እንዴት ሰሙ ዜና እረፍታቸውን? መታመማቸውን ሰምቼ ይከታተል ነበር። ከዛ በኋላ ፕሮፌሰር አለማንተ ገብረስላሴ ነው ደውለው ነገሩ። ለረጅም ዓመታት በካናዳ ይኖሩ እንደነበር ነው የተረዳሁት ከዘጠናዎቹ አጋማሽ አካባቢ አንስቶ ከዚያ ቀደም በኢትዮጵያ ውስጥ ለረዥም ዓመታት የአዲሷ ዩኒቨርሲቲ ሕክምና ዩኒቨርሲቲ ውስጥም በርከት ያሉ ስራዎችን በተለያየ ደረጃ ያደረጉ መሆናቸው ይታወቃል። ዶክተር ጌታቸው አደራይ መቼ ነበረ ፕሮፌሰር ደ ማርያምን ያወቋቸው ለመጀመሪያ ጊዜ ያስታውሳሉ? ጊዜ ሆነ አስታውሳሉ? ይሄ ምናልባት በኢትዮጵያ አስራ ዘጠኝ መጨረሻዎቹ አስራ ዘጠኝ ስልሳ መጨረሻዎቹ ሰባ መጀመሪያዎቹ ነው። ኦልሞስት ከሰላሳ አምስት አመት በላይ ሆነ። ያን ጊዜ ራቸው ምን ነበሩ እርስ ምን ነበሩ? እኔ ገና የመጀመሪያ ሜዲካል ተማሪ ነበሩ። ቤዚክ ኮርፌን ጨርሼ ወደ ኢንተርናል ሜዲሲን አታች ሲሆን መጀመሪያ ያጋጠመኝም ስፔሻሊስት ሐኪም ፕሮፌሰር ደማርያም ነው። እንግዲህ በእኛ በህክምና ግራጁዌት ህክምና ውስጥ ሁለት ተከታታይ አመታት ክሊኒካል ሜዲሲን የምንሰራበት ጊዜ አለ። እንደገና በአጋጣሚ ሁለቱንም ክሊኒካል ሜዲሲን በእሱ ሱፐርቪዥን ውስጥ ነው እኔ ያለፍኩት። ፕሮፌሰር ማርያም ኢትዮጵያም ሲመጣ ገና መጀመሪያው ነበር። ማርያም አዛብን ለማገልገል ኢትዮጵያ ውስጥ ብቅ ብሎ የነበረው እና ከጥንት ከጥንት ከመጣበት ጊዜ ጀምሮ አውቀዋለሁ። የረዥም ጊዜ እውቅና ነው የምናነሳው። ሙያው ያበረከቱትን እንዳስተማሪ፣ በቅርብም ገና የህክምና ሳይንስ ሀሁ በሚቆጥሩበት ጊዜ የገጠሙትን ያጫውቱናል። ግራና ቀኝ እያልኩ ነው ማወያያችሁ። ዶክተር አሰፋ እርሶስ መቼ ነው ከፕሮፌሰር እደ ማርያም የተዋወቁት? ለመጀመሪያ ጊዜ ያየሁት የሁለተኛ አመት ህክምና ተማሪ ሆኜ ዛሬ እዚህ ህክምና ትምህርት ቤት ውስጥ የመጣችሁት ለምንድን ነው? ዋይ አር ዩ ሂር የሚል የሚያነቃቃ እና የህክምና የወደፊት ጉዞን የሚያስረዳ ሌክቸር በአዳራሹ የሰጠን ቀን ነው። ለምንድን ነው እዚህ የመጣችሁት? ቀላል የሚመስል ምናልባትም ግን ጠለቅ አድርጋችሁ ራሳችሁ እንድትጠየቁ እንድምረምሩ የሚጋብዝ ነበር። ምን ተሰማው ያ ጥያቄ ሲቀርብ እርስዎ እንደ ተማሪ? ይሄ ግልጽ አይደለም ወይ ብሎ ከማሰብ ምናልባትም ሌሎች ጥያቄዎችን እንዲያነሱ ጋብዘት ይሆናልና ምን አይነት ነበረ ወይም ትምህርታዊ ገለጻው እጅግ በጣም የሚመስጥ ወደፊት የህክምና ሙያ ምን ማለት እንደሆን፣ ሐኪም ምን ማለት እንደሆን የክህነት ያህል ኃላፊነት እንዳለበት የሚያስረዳ ነበርና እንዲህ አይነትም የወደፊት ትምህርት ውስጥ ነው ወይም እንገባ የሚል ሀሳብ ነው የጫነብኝ። ብዙ ዓመት የዘለቃችሁበትን የህክምና ሙያ ገና በምትጀምሩበት በር ላይ ሆናችሁ ይሄ ጥያቄ የቀረበው በእርግጥም በደንብ እንድትመረምሩ እንድታስቡ የሚያደርግ ይመስለኛል። ይሄ ምናልባትም ወደ ትልቁ ጥያቄ ይወስዳል። ምን አይነት መምህር ነበሩ? ምን አይነት ሀኪም ነበሩ? እንዴት ይታወሳሉ? ጎላ ጎላ ብለው የሚታወሷችሁ እንደው በፍጥነት በወፍ በረራ ልናያቸው የምንችል የእድሜ ልክ ስራና የሙያ አስተዋጽኦ ነው። ና እንዴት ያስታውሷቸዋል? ዶክተር አሰፋ በህክምና ሙያ እጅግ በጣም የተዋጣለት ሐኪም፣ ከፍተኛ ክብር ለህመምተኛ ና ለተማሪ የሚሰጥ ተማሪዎችን መፍጠር ና ከሱ የተሻሉ እንዲሆኑ የሚያደርግ፣ በየቀኑ ከማንበብ የማይቆጠብ ጥያቄ ከመጠየቅ የማይቆጠብ የሚያሳየን ሥነ ሥርዓት በጣም በከፍተኛ ሁኔታ በረዥሙ እንድናስብ የሚያደርግ ፍጹም የሀገር ስሜቱ ለመግለጽ የሚያስቸግር በሰውነትም ደረጃ ተማሪ ሆነን ተሳስተሃል ብለን ደፍረን ልንናገረው የምንችለው የነበረ ፕሮፌሰር ደማርያም ጸጋ ነው። ያነበባችሁትን አምጡ የሚለን አምስት መቶ ፔጁን ጨርሰን እንደሆነ የሚጠይቀን እና ለሙያው የረቀቀ አክብሮት የነበረው ሐኪም የሚለው ስም ለእሱ የተጻፈ የሚመስል ባለሙያ ነበር። ይሄ ትልቅ አባባል ነው። ምናልባትም በቅርብ የሚያውቋቸው ከእርሶ ሊስማሙና ሊመሰክሩ የሚችሉ ይመስለኛል። ዶክተር ጌታቸው አደራዬ ሐኪም የሚለው ስም የሚስማማቸው ነው ያሉት ዶክተር አሰፋ እርሶስ እንዴት ያስታውሷቸዋል? ትክክል ነው። እጅግ በጣም ኮሚት ቢሆነ ለሙያው ሀያ አራት ሰዓት የሚሰራ ሰው ነው። ግን አይ ውድ ላይክ ቱ ቴክ ኢት ቱ አናዘር ዳይመንሽን። ፕሮፌሰር ደመረም እንደ ሐኪምነቱ ብቻ ሳይሆን ለበሽተኛ እንዳለው ጥሩ አመለካከት፣ ለተማሪዎች እንዳለው የማበረታታት ከዛ በላይ የእሱ ዳይመንሽን የት ነው እንደኛ እንዳልኩ ነው። ፕሮፌሰር ደመረም ሲመጣ በጣም ጥቂት ኢትዮጵያን ሐኪሞች ነበሩ እንደነ ፕሮፌሰር አስራት እንደ ፕሮፌሰር ጀማል ለፕሮፌሰር ባዩ የመሳሰሉ ነበሩ። ሌሎች የውጭ ዜጎች ነበሩ፣ እንደ ፕሮፌሰር ሊትሄድ ማይባል ነበሩ። ያንን እንትን መጥቶ እዛ ኢትዮጵያዊ እና የውጭ ዜጋ ማህበር ውስጥ ገብቶ የአመራር ደረጃውን በእጁ ተቀብሎ ወደ አንድ ትልቅ እንትን ዲፓርትመንት ፕሮሞት ያደረገ ሰው ነው። በዛ ጊዜ ውስጥ ኢትዮጵያ ውስጥ አንደርግራጁዌት ብቻ ነበር። አንድር ጉዜ ግራጅዌት ትሬኒንግ ብቻ ነበር የሚሰጠው። ፕሮፌሰር የደማር አልግድ አውት ኦፍ ሂስ ኦን ፐርሰናል ኢኒሼቲቭ በዚያ በዚህም ብሎ ፖስት ግራጅዌት ፕሮግራምን በሕክምና ውስጥ በኢትዮጵያ ለመጀመሪያ ጊዜ እየዘረጋ እሱ ነው። ድህረ ምረቃ ፕሮግራም ነው የሚልሆን በመደበኛ ሐኪምነት ከአጠናቀቃችሁ በኋላ እንደው ለሁሉ ጊዜ የሚሆን ነው ድህረ ምረቃ በኢንተርናል ሜዲስን ደፍሮ የጀመረ ሰውና ዛሬ እጅግ በጣም ብዙ ሺህ ኢንተርኔሶች የሚፈጠሩት እሱ በጀመረው ያን ጊዜ ማንም ሊደፍረው ባልቻለው ባለው ከፍተኛ ኮሚትመንት ደፍሮ በገባበት በሆነበት ሁኔታ ነበር። ዛሬ የፖስት ግራጅት ፕሮግራም ከዛ በኋላ ነው ሌሎች የፖስት ግራጅት ፕሮግራሞች ለካስ ይቻላል እንዲህ ብለው ሁሉም ቻርጀር ይሁን ሞክሴት ሁሉም ሁሉም ዛሬ እጅግ በጣም ብዙ ፖስት ግራጅዌት ፕሮግራም አለ ኢትዮጵያ ውስጥ። ለዛ ሁሉ ግን ፈርቀዳጅ እሱ መሆኑ እኔ በግልጽ እንዲታወቅልኝ እፈልጋለሁ። ግሩም ነው። ከዚህ ቃለ መልስ ቀደም ብሎ ዶክተር አሰፋ እርሶም ይህን ነገር ጠቅሰዋል። የድህረ ምረቃ ትምህርትና ከዚያም እንደውም ሰብ ስፔሻሊቲ በመባል የሚታወቁትን በተለየ ሁኔታ ትኩረት የሚደረግባቸውን የሕክምና ዘርፎች ለመጀመር በፈር ቀዳጅነታቸው እርሶም የሚስማሙ ይመስለኛል። መካከል የሚፈልጉት ነጥብ ካለ በትክክል ነው። ከዛ በኋላ ደግሞ የድህረ ምረቃ ያጠናቀቁ የኢትዮጵያ ሐኪሞች የሳብ ስፔሻሊቲ የድህረ ድህረ ምረቃ ደግሞ እንዲያደርጉ ከመጊል ኢትዮጵያ ጋር በፕሮግራም በመፍጠር ዛሬ የምናያቸውን እነ ፕሮፌሰር ጌታቸውን አሁን የምታናግራቸውን እነ ፕሮፌሰር ከበደ ኦሊን አገሪቱ የህክምና ክፍሏ በጣም በተደራጀ ሁኔታ እንዲሄድ ያደረገ አገር በቀል ጥናቶችን በሰፊው እንዲደረጉ ያደረገ የተማርናቸው ትምህርቶች በኢትዮጵያውያን ላይ የተሰራ ጥናቶችን ነው። በጋስትሮኤንትሮሎጂ በእሱ ፊልድ በነበረው እና የዚህ አይነትን መልስ ለሀገር የሰጠ ነው። ይሄ ጥናትና ምርምር ቀደም ሲል የጠቀሱትን ለአድማጮች እንዲጋራ ፈልጋለሁ። ሰፋ ባለ ውይይታችን ምናልባትም ሌሎች ነጥቦችን የማንሳት እድል ይኖረናል። ግን ባጭሩ እርሳቸው በሰለጠኑበት የውስጥ ደዌና የሆድ እቃ ህመሞች በአማርኛ የግድ ለማድረግ ነው እየሞከርኩ ያለሁት። ሙያቸው የሳይንሱ ዘርፍ ጥናቶች በጠቅላላው የሚታወቁ ሌሎች አካባቢዎች፣ በሌሎች ባህሎች ውስጥ የህመም ሁኔታዎቹ ሲከሰቱ ከአካባቢ ሁኔታ እስከ ዝርያ ድረስ ሊለያይ የሚችል ህመም ሁኔታ ሊከስቱ የሚችሉትን በአገር ውስጥ በህሙማኑ ላይ የሚጠና የምርምር ስራ እንዲጀመር አድርገዋል፣ እያሉን ነው ለአድማጮች በደንብ ቅርብ ለማድረግ ነው። ዶክተር አሰፋ ትክክል ነው። እኔ ሶስተኛ ዓመት ተማሪ ሆኜ የተሰጠኝ ሌክቸር የጨጓራ በሽታ በኢትዮጵያውያኖች ላይ የሚል፣ የጉበት በሽታ በኢትዮጵያውያኖች ላይ፣ የቫይራል ሂፕታይትስ የወፍ በሽታ የምንለውን በኢትዮጵያውያኖች ላይ የተጠና ቀጥተኛ ጥናት ነው በራሱ የተሰራ። ይሄ እንግዲህ የፈረንጅን መጽሐፍ አንብቤ ከምረዳው በበለጠ ሁኔታ የሀገሬን ህመምተኞች እንዳክም የሚረዳ ነው። የምታክሟቸውን ህመምተኞች ችግሮች በቀጥታ እንድታዩ ምን አይነት መንስኤዎች፣ ምን አይነት ሁኔታዎች ለህመባቸው መባባስ ወይም መንስኤ እንዳደረጉ በቅርበት የመከታተል እድል እንደሚሰጣችሁ መገመት ይቻላል። ፕሮፌሰር እደ ማርያም ጸጋ በኢትዮጵያ ዘመናዊ ሕክምና ውስጥ ያበረከቱት አስተዋጽኦ በዚች በፍጥነት በጠየቅኳቸው ጥያቄዎች በዚች አጭር ጊዜ ውስጥ የሚገባደድ እንዳልሆነ እረዳለሁ። ህልፈታቸውን ተከትሎ ዜናውን ለመስራት በምናደርገው አጭር ውይይት የጋበዝኳችሁ ዶክተር አሰፋ ጀጃው፣ ዶክተር ጌታቸው አደራዬ፣ መልሼ ከሌሎች የሙያ አጋሮቻችሁ ጋር እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዜር ስጥልኝ። ቴንክ ዩ ሶ ማች። ሁለታችሁም ጥድፊያ ላይ እንደሆናችሁ አውቃለሁ። ደውል ና አገኛችኋለሁ። ዛሬ ትንሽ ድምጻችሁን አሰምተን ዜና ነው የምናደርገው፣ ግን ግድ አገኛችኋለሁ ሰፊ ዛሬ የተወያየንባቸውን ጨምረን አየር ላይ የምናውለው። እግዜር ይስጥልኝ። Thank you. Thank you. Thank you. Thank you.